ጠቅላይ አቃቤ ሕግ በርካታ የክስ ዝርዝሮችን የመሰረተባቸው በነ አቶ ጃዋር መሐመድ መዝገብ ስር የተካተቱ ሃያ አራት ሰዎችን ቅዳሜ በማህበራዊ ገጹ በኩል ይፋ ማድረጉ ይታወሳል። ዛሬ ከሃያ አራቱ አስራ ስምንቱ በፌዴራል ከፍተኛ ፍርድ ቤት ለደታ ምድብ ችሎት የቀረቡት ተጠርጣሪዎቹ በዚሁ በማህበራዊ ሚዲያ በኩል ብቻ የቀረበውን መረጃ ሰምተው መሆኑን ጠበቃቸው አቶ ቱሊ ባይሳ ለዶይቼ ቬለ ተናግረዋል አልነበረንም። ከዚህ በፊት ግን እንደ ማንኛውም ሰው በፌስቡክ ላይ የምዛውረውን አካባቢ ህጉን ማስታወቂያ አይተን ነው እኛም ፍርድ ቤት የቀረብነው ነው። ስንቀርብም ያው ከተጠርጣሪዎቹ የተወሰኑት ፍርድ ቤት ቀርበዋል። ዛሬ ከሀያ አራቱ ስድስቱ አካባቢ አልቀረቡም። ሌሎቹ ቀርበዋል። እነ ጀዋር እና አቶ በቀለ እና አምዛ ቀርቦ በፍርድ ቤት ክዝቻርጁ ቻርጁ ደርሷቸዋል። ጠበቃ ቱሊ ባይሳ አክለውም ተከሳሾቹ ለፍርድ ቤት ከቀረቡ በኋላ ለእለቱ ችሎት በሰጡት ቃላቸው አቶ ጀዋር መሐመድና አቶ በቀለ ገርባ እንዲሁም ሌሎቹም የተከሰሱበት ክስ ፖለቲካዊ ይዘት እንዳለውና የተከሰሱበትንም ወንጀል አልፈጸምንም ብለው ራሳቸውን መከላከላቸውን ገልጸውልናል። አቶ ጀዋር እኔ ከዚህ በፊትም የአሸባሪነት ተከስሼ ነበር ያንን መንግስት፣ ታግዬ ከጣልን በኋላ ለሁለተኛ ጊዜ በሽብር በመከሰሰ ከፍተኛ በራስ መተማመን ይሰማኛል ነው ያሉት። አቶ በቀለም በመቀጠል ሲከሰስ ይሄ ሶስተኛ ጊዜ ነው። ከዚህ በፊት እዚህ ፍርድ ቤት ላይ ውሸት ምስክር ስምንት ዓመት ተፈርዶብኝ እሱን ጨርሼ ወጣ፣ ሁለተኛ የውሸት ክስ ቀርቦብኝ እሱን እየተከራከርኩኝ ክሱ ተቋርጦ ተወጣው በኋላ፣ አሁን ሶስተኛ ጊዜ በውሸት ተከትሼ ያለሁ የኦሮሚያ ውስጥ ባደረግነው እንቅስቃሴ የህዝብ ማዕበል ተገልብጦ እኛን ደግፎ ሲወጣ ይህንን አይቶ በፍጹም በፍጹም በምርጫ እኛን ማሸነፍ እንደማይችል ተረዳ። ምንም አይነት ወንጀል ወይም አጥፍተን አደለም። ስለዚህ በዚህ ማድረግ የሚያዋጣ አደለም የምል ሀሳብ ነው ያቀረቡት። በሌላ በኩል ተጠርጣሪዎችም ሆኑ ጠበቆቻቸው የክስ ወረቀቱን ዛሬ ችሎት ላይ መቀበላቸውን የሚገልጹ ጠበቃው ይህ መፈጸም የነበረበት ተጠርጣሪዎች ለፍርድ ቤት ከመቅረባቸው አስቀድሞ መሆን እንደነበረበት ይጠቁማሉ። መሆን የነበረበት ሂደቱ አቃቤ ህግ ክስ የሚመሰርት ከሆነ ያለው አሰራር ህጉም የሚለው ምንድን ነው? አቃቤ ህግ ፍርድ ቤት ወስዶ ይከፍታል። ከዛ በኋላ ፍርድ ቤት መጥሪያ ለተከሳሾች ይልካል። ለተከሳሾች ከጠበቆቻቸው ጋር ተማክረው ችሎት ይቀርባሉ ነው። ተጠርጣሪዎቹ እኮል ከህግና ፖሊሲ ላይ ነው ያሉት፣ አስረው ነው ያሉት። ለእነሱ እዛው መጥሪያ ከመስጠት በፌስቡክ ውስጥ ላለ ማህበረሰብ አቃቤ ህግ መግለጫ የሰጠው እና እሱ አግባብነት የሉ ተጠርጣሪ ስም ለጠበቆችም የደረሰ ችሎት ላይ ነው ዛሬ። በወሎ ዩኒቨርሲቲ የህግ መምህር የሆኑት ደጀን የማንህም በዚህ ላይ ተመሳሳይ ሀሳብ አላቸው። መምህር ደጀን ቅዳሜ ለታ ጠቅላይ አቃቢ ህግ መረጃውን በሰበር ዜና የማውጣቱ ሂደት እንግዳ እንደሆነባቸው በመግለጽ የክስ ቻርጁ አስቀድሞ ለተከሳሾች ወይም ተጠርጣሪዎች መድረስ ነበረበት በሚል ነው ሀሳባቸውን የገለጹት። ያው የክስ ቻርጅ በአቃቢ ህግ በኩል ለተከሳሾች ይደርሳል። ከዛ በኋላ ፍርድ ቤት ቀርበው ወንጀሉን በዛ የክስ ቻርጁ ላይ ያለውን ነገር መፈጸም አለመፈጸማቸውን ያው ሊከራከሩ ይገባል እና ይሄኛው የሆነው አይቲንክ ያንን እጃቸው ጋር ሳይደርስ በሰበር ዜናነት ነው ማህበራዊ ሚዲያው ላይም ያሳውቁት እና አቃቤ ህግ ፖሊስ ምርመራ ይሰራል። ምርመራ ካጠናቀቀ በኋላ አቃቤ ህግ ደግሞ ፖሊስን የምርመራ መዝገብ በመያዝ ክስ የሚያስመሰርት ከሆነ ክስ ይመሰርታል። ያንን የክስ ቻርጅ ደግሞ ለተከሳሾች ያደርሳል ማለት ነው እና በሰበር ዜናነት የተነገረበት መንገድ ትንሽ ምን ማለት ነው የሚያስብል ነገር አለ። ዞሮ ዞሮ ክሱን አዘጋጅተናል እጃቸው ላይ መድረሱ አይቀርም የሚል ነው እና ይህን ይህን ክስ ተቀበሉ አልተቀበሉም ወይም ወደ ክርክር ገቡ አልገቡ የሚለው አይ ቲንክ ሚዲያዎች የሚዘግቡ ቤተሰቦች ነው ሊሆን የሚችለው እና ሀገሪቱ አለመረጋጋት ላይ እንዳለች ይታወቃል። እውነት ለመናገር ይሄ የአቃቤ ሕግ ተቋም ደግሞ ኃላፊነት በተሞላበት መንገድ ሊሰራ ይገባል። ስነ ስርዓታዊ በሆነው መንገድ ከሄድን ግን የክስ ቻርጅ ለጠበቆቹ ለተከሳሾቹ አድርሰው ከዛ በኋላ ደርሷል ብለው ሪፖርት ቢያደርጉት ወይም ቢዘግቡት ጥሩ ይሆን ነበር የሚል ሀሳብ አለ። ስዩ በን አቶ ጀዋር መሐመድ መዝገብ ስር በሽብርና በተለያዩ ወንጀሎች ከተጠረጠሩ ሀያ አራት ሰዎች አቶ ደጀኔ ጣፋ እና መስተዋሪድ ተማም ለቀጣይ የችሎት ቀጠሮ እንዲቀርቡ በሀገር ውስጥ የማይገኙ ተጠርጣሪዎችን በተመለከተ ደግሞ ፖሊስ ቀርቦ መልስ እንዲሰጥ ያዘዘው የዛሬ የልደታ ከፍተኛ ፍርድ ቤት ምድብ ችሎት ሌላ ተለዋጭ ቀጠሮን ለሐሙስ መስከረም 14 ቀን 2013 ዓ.ም ሰጥቷል። ለዶይቼ ቬለ ዲ ደብልዩ ዘገባ ስዩም ጌቱ ነኝ አዲስ አበባ